ኮቪድ-19 ን ለመከላከል በሚደረግ አካላዊ መራራቅ እና የእንቅስቃሴ ገደብ ሳቢያ በተዘጉ ስራዎች ምክንያት መተዳደሪያቸው በዕለት ተዕለት ገቢ ላይ የተመሰረተ ብዙዎች ለስጋት ተጋልጧል። ይህንን ማህበራዊ ሸክም ከችግረኛ ወገኖች ላይ ለመቀነስ ሃሽታግ ለእነሱም የተሰኘ የበይነመረብ እንቅስቃሴ የምግብና የንጽህና ቁሳቁሶችን በባልዲ እያሸገ ይሰጣል። የእንቅስቃሴው መስራች እንቁ እስጢፋኖስ ለምን በባልዲ እንደሚያሽጉ ታስረዳለች። የመጀመሪያውን ራን በካርቶን ነበር እንዳጋጣሚ ፓክ አርገን የሰጠ ነው እና አንድ ማራኪ ባልሴታት ዚህን ከምታረጉት ውሃ ብዙ ላይኖር ስለሚችል ለምን በባልዲ አታረጉትም ስላ አማከረችኝ። እሱም ከዛ ያው እሱ እንትን አድርገን ከዛ በኋላ እንዳዲስ ደግሞ በባሊ ማድረግ ጀመር። ከቀጥታው ከነበረ ላሁን ጀመር። ውሃ የለም ሳሙና ምንሰጣቸው ትርጉም የለውም ውሃ ሳይኖር፣ ባሊንም ለውሃ ማጠራቀሚያነት ቢጠቀሙት። ምክንያቱም አሁን እኛ የምንሰጣቸው ሌብል ያሉት ሰዎች ብዙ ነገር ሽር አርገው ነው ከጎረቤቶች ከአጠገብሽ ካለ ሰው ብዙ ነገር ሽር አርገው ስለሆነ የሚኖሩት ያንን ባሊ ግን ቢጠቀሙ አትሊስት እቃ ላይ ይቆያል እያለ ስለሆነ ይሄ ቫይረስ ሸር እንዳያደርጉ በምንችለው መልኩ ለመቀነስ ነው። ባሊ ለአንድ ቤተሰብ ኢትዮጵያ ውስጥ በአቨሬጅ አምስት ነጥብ ሁለት አካባቢ ነው አንድ ቤተሰብ ውስጥ የሚኖረው። እኛ ለአምስት ሰው የሚሆን እቃ ነው የምናደርገው ማለት ነው። በአንድ ቤተሰብ እቃ ውስጥ ያ የንጽህና እቃ የምንላቸው አለ፣ ሳሙና፣ ሶፍት፣ ፌስ መሳንታይዘር አሁን ጊዜው ያንን ስለሚጠይቅ ፌስ ማስክ እና ሳኒታይዘር ግሎ አርገን ከዛ ሞዴል እናደግም የምጽህና ፓርት ውስጥ ከዛ ባልስ ከዛ ደግሞ ምግብ ደረግ ምግብ የምንላፍለ መኮሮኒ፣ ሩዝ፣ ዘይት እሱን ደግሞ ከምግብ ሳይት እያደረግን ነው። አንድ ላይ ፋክስ በሰው ቁጥር ያደረስ ነው። አሁን ከትላንትና ወዲያ አንድ ሺ አምስት መቶ ይሄ ማለት በፋሚሊ ቁጥር ደግሞ ሲሆን ሶስት መቶ ፋሚሊዎችም አለ ወይም ሶስት መቶ ሃውስ ሆልድ እና አዲስ አበባ ውስጥ የድሀ ድሀ የሚባላለን እነሱ ጋር ሄደሽ ስታይ አንድ ቤት ውስጥ በጣም ብዙ ሰው ነው የሚኖረው። ምናምን ስለዚህ አትሊስት አምስት አምስት ሰውስን እያሳወቅናቸው ለአምስት ለአምስት ሰው ሚሆን እያንዳንዱ ቃል እንዳለው ያንን መጠቀም እንዲችሉ ለአንድ ቤተሰብ ይሆናል ብለን ያሰብነው ስለሆነ ያንን መጠቀም እንዲችሉ አድርገን ያዘጋጀው እንቁ ልገሳ የሚያደርጉት ከቀበሌና ከወረዳ በሚያገኟቸው መረጃዎች ላይ መሆኑን ጠቁማ፣ ለበሽታው ቢጋለጡ የበለጠ ይጎዳሉ ለሚሏቸው የህብረተሰብ ክፍሎችም ቅድሚያ እንደሚሰጡም ትናገራለች። ማህበራዊ ሚዲያ ላይ ያው አሁን ማህበራዊ ሚዲያ በጣም ፓወር አለ አደለ፣ እሱ ላይ ምሰው ሪስፖንድ አድረግ የተለያየ ሰው ሁሉም በሚችለው ነገር በእውቀቱ የሚሰት የሚችል ሰው እውቀቱ ፋይናንሽሊ መርዳት የሚፈልግ ና የሚችል ሰው ፋይናንሽሊ ለመርዳት የተለያየ ሰው መጣ ማለት ነው። የእኛን የሚለየው ምንድን ነው? ብር አንቀበልም እኛ ብር አንቀበልም። እቃኑን የሚቀበለው ያንን እቃ ተቀብለን እኛ ለእነሱም የሚል ኬርካቴጅ አለች እያሰብ እንዲህ ያሰብ ነው ም ብለን አረግን። ጥሩነቱ ምንድ ነው? በጊዜ ሂደት መስጠት ከጀመርም በኋላ ሁሉም ሰው የተለያየ ሀሳብ ይሰጠን ነበረ። ከዛ ያንን እየጨመርን እየጨመርን እኛም እቃውን እያስተካከልን ለሰው በሚያስፈልግ መልኩ እያስተካከልን መስጠት ጀመርም ማለት ነው። የድሃ ድሃ የሚባሉት እኛ ሀገር ውስጥ በየክፍለ ከተማ በዛ ስንሄድ ድሃ ድሃ ተብሎ ያው ለመጽፍ በዛ ስም እነሱ ሊስት አላቸው። በየክፍለ ከተማው በየወረዳው ማለት ሊስት እየሄድም ለምን ድግምጋሚ ም እንዳይኖር ይረዳል። አሁን ስጥ ባንኩም ድረስ ሳሁን ሶስት ክፍለ ከተማዎች ሊሄድ ነው። አዲስ አበባ ውስጥ ካሉ ክፍለ ከተማዎች እና ንፋስ ግስሜት እንሄዳለን። ሊስቱን እናወጣና ና በዛ ሊስት መሰረት የመቶ ቤተሰብ እነሱ ወደ ሁለት ሶስት ሺህ በየክፍለ ከተማው ሊኖራቸው ይችላል። ያንን ቤተሰብ እያደረሰ እንመጣለን ማለት ነው ነገር ግን

ብለን ደግሞ እነሱም የተወሰነ ፈተና እነሱም የተሰኘው ይህ የበይነ መረብ እንቅስቃሴ ከተጀመረ የአንድ ወር ጊዜ እንደማይበልጠው የምትናገረው እንቁ በማህበራዊ ሚዲያ ላይ ባደረጓቸው ጥሪዎች ብዙ ለጋሶችን ቢያገኙም አሁንም ግን ገና ችግሩ ስላልተነካ ሰዎች እነሱንም ሆነ ሌሎች ግብረሰናዮችንና መንግስትን እንዲደግፉ ጥሪ አድርጋለች። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ